ሀገርኛ ሪፖርት። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በተለያዩ ጉዳዮች ዙሪያ ለዓለም አቀፍና አገር ውስጥ ጋዜጠኞች ማክሰኞ መግለጫ ሰጥተው ነበር። አምባሳደር ዲና ኢትዮጵያ በውጭ ጉዳይ መስሪያ ቤቷ በኩል ፈጸመቻቸውን የኢኮኖሚና ዜጋ ተኮር ዲፕሎማሲዎችን ጨምሮ በተለያዩ በተለይም ወቅታዊ በሆኑ በትግራይ ክልል ባለው ነባራዊ ሁኔታ፣ የህዳሴ ግድብ ድርድር ሰሞናዊ ሁነትና የኢትዮ ሱዳን የድንበር ጉዳይ ላይ ሰፊ ማብራሪያ ሰጥተዋል። አጠር ያለ ዘገባ አሰናድተናል። አብራችሁን ቆዩም የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ዲና ሙፍቲ የትግራይ ወቅታዊ ጉዳይ ሰፋ ያለ ማብራሪያ ከሰጡባቸው ጉዳዮች አንዱ ነበር። አምባሳደሩ እንዳሉት የዓለም አቀፍ የፍልሰተኞች ድርጅት ኮሚሽነር ፊሊፖ ግራንዴ የኤርትራ ስደተኞች የሚገኙባቸውን ስፍራዎችና በትግራይ ስላለው ሁኔታ በአካል ተገኝተው ጎብኝተዋል። ከምክትል ጠቅላይና ውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ጋርም ወደ ሱዳን የተሰደዱ ዜጎችን መመለስ ስለሚቻልበት ሁኔታና በአጠቃላዩ የትግራይ የትግራይ ሁኔታ ሰብአዊ እርዳታዎችን ተደራሽነት በተመለከተ መወያየታቸውን አብራርተዋል። ከዘጠና ሁለት በላይ የእርዳታ ማዕከላት ተዘጋጅተው በትግራይ ላጋጠመው ሰብአዊ ቀውስ ድጋፎች ተደራሽ እየተደረገ መሆኑን የገለጹት አምባሳደሩ በእርዳታ ሰበብ ሉዓላዊነታችንን አሳልፈን አንሰጥም ሲሉ ለእርዳታ ሰጪ ድርጅቶች በሩ መዘጋቱንና በኢትዮጵያ እርዳታ እየቀነሰ ስለመሆኑ የተነሳላቸውን ጥያቄ ምላሽ ሰጥተዋል። በርካታ ባለስልጣናት በተለይ ሬዚደንት የሆኑ የተባበሩት መንግስታት ድርጅት የተለያዩ የዚህ የተራዶ ድርጅቶች አካላት በአሁኑ ሰዓት እዛው ሪጅን ውስጥ አሉ። ዋና ዋና ከተሞችም ክፍት ናቸው። እንግዲህ እሱ ከሆነ ኮሪደር ሌላ ኮሪደር ካልፈለግነው በስተቀር ማለት ነው። እዛ አካባቢ እነዚህ አሁን ፊሊፖ ግራንድ የተባሉን ሰውዬ ሌሎችም በየጊዜው እየመጡ ነው እየሄዱ ነው። የመጡት አምባሳደሮችም ጭምር ኦልሬዲ ይዘዳቸው በግሩፕ ለመሄድ ነበር ያሰብነው። ኦብዚየስሊ እሱም ዝግጅት እየተደረገ ነው ያለው የኢትዮጵያ የሚዲያ መንግስት ሚዲያ ሰዎችም እዛ አካባቢ እንደነበሩ እርግጠኛ ነኝ። የተወሰኑትን አይታችሁ ይሆናል ሞስት ፕሮብሊ። ስለዚህ የኮሪደር ዝግ ነው የሚለው ራቅ ያሉት ሰዎች ሊያምኑት ይችላሉ፣ እኛን ግን አምነን የምንጠይቀውም ጥያቄ አይሆንም። ኮሪደሩ ክፍት ነው ምን ያህል ክፍት ነው የሚለው ባይሆን ዘጠና ሁለት የእርዳታ የሚሰጡ ጣቢያዎች አሉ ነው የሚለው አክሴሲቢሊቲው ግን ሀንድረድ ፐርሰንት ነው የሚል መግለጫ አይደለም ያለው የተወሰኑ አካባቢዎች ኮሪደሮች የተወሰኑ አካባቢዎች አክሰሰብል ላይሆኑ ይችላሉ አይደሉምም ነው ለዚህ ነው አሁን ኦልሬዲ መንግስት ሌድ የሆነ ከሴኪሪቲ አንጻር ተብሎ ግልጽ ነው መንግስት የሚመራው ለምሳሌ የሰላም ሚኒስቴር ከሌሎች ተቋማት ጋር አብሮ ሆኖ ከእርዳታ ሰጪ ተቋማት የሚጨምር አብሮ እየሰራ ያለበት ሁኔታ ነው ያለው ነገር ግን እዚህ ተከዜና አንዳንድ አካባቢዎች እኔ ቴሪቶሪውን በደንብ አላቅም የምታቁሉ ትችላላችሁ የዚህ የሚፈለገው ኃይል የተደበቀባቸው ቦታዎች ሊኖሩ ስለሚችሉ ከሴኩሪቲ የማንጻፍ ችግር ስለሚፈጥር ጋይድድ የሆነ ቱር ነው አክሰስ ነው የምታደርጉት ለጊዜው የሚል ነው ያለው። ይሄ ኦብቪየስ ነው፣ ምንም እንትን የለው ማለት የተደበቀ ነገር የለም ከሚል አንጻር ነው። ስለዚህ አክሴሲቢሊቲ የለም የሚለው አያስኬድም። አክሴሲቢሊቲ ያለ፣ አክሴሲቢሊቲው ግን እየሰፋ የሄደበት ሁኔታ ነው ያለው። ነገር ግን በተፈለገው ደረጃ ነው አይደለም ገና እየሰፋ ያለበት ሁኔታ ነው ያለው። ሚዲያ ሰዎችም አሁን እዚህ እኛ ከብሮድካስት ባለስልጣን ጋር ነው የምንሰራው። ኖርማል የእኔ ቢሮ ነው ይሄን አንድ የሚያደርገው ብሮድካስት ባለስልጣን ስልክላቸው እነሱ ኦረዲ ፍቃድ ሲሰጧቸው ይሄዳሉ። ሰው አሁንም በስፋት ሚዲያን ወደዛ እንዲሄድ ፕሬሸሩ አለ፣ ፍላጎቱ አለ። ሁማኒታሪያን ተቋማት እና ሌሎችም ተቋማት እናንተ እንዳነሳችሁት ሁልጊዜ ጥያቄያቸው ይሄ ነው፣ አክሴሲቢሊቲ የለም። ትልቁን እንትን ነው ሴት የሚያደርጉት እንደ ደማንድም ት የለም በፍጹም ውሸት ነው አልተደረሰም የሚል ነው። ይህንን እንግዲህ በኢትዮጵያ ቴሌቪዥን ላይ ምናልባት መቀሌ ሌላ ካልሆነ መቀሌንም እናያለን፣ አንዳንድ ሌሎች ከተሞችንም ያሳያል ሌላ አካባቢ ካልሆነ በስተቀር። ስለዚህ አክሴሲቢሊቲ ሙሉ በሙሉ የለም በሚለው በጭፍኑ መሄድ ያስቸግር ይሆናል። ነገር ግን አክሴሲቢሊቲ የማስፋት አቅጣጫ ነው ያለው የሚል ነው። እርዳታ ቀንሷል የሚለው ጀነራል ነው። እርዳታ የቀነሰበት ሁኔታ የለም። ዓለም ባንክም ወልድ ባንክም ሰጠው አንድ ፊልም የሰጠው እርዳታ ቀንስ ካልሆን አልሰማንም። ኢዩ ነው ስሰጥ የነበረውን እርዳታ የተወሰነ በገንዘብ የተተመነውን ሪስኬጁል አረኩ ነው ያለው፣ አሻሽሎታል። አሁን ይሄ ደግሞ ኮንዲሽን ያደረገው አክሴሲቢሊቲ ይኖር አሁን ሁማኒቴሪያን ኮሪደር ይከፈቱ፣ ሁማኒቴሪያን ኮሪደር ከተከፈተ እርዳታን ይለቃለሁ በሚል በኮቶኑ አግሪመንት ብሎ ያወጣው ነው እሱ ወረድ፣ አሻሽሎታል። አሁን ወረድ እርዳታ ስለተከፈተ ስለዚህ እርዳታ ጉዳይ አይደለም። እንደዛም ሆኖ ግን ኢትዮጵያ መንግስት አሁንም ለኋላዊነቱን በሚሰጠው እርዳታ አይለውጠም። ይሄ ፖዚሽኑ ግልጽ ነው። በእርዳታ ሰበብ ብዙ ታዳጊ ሀገሮች መደመዳሉ፣ ታዛዥ መንግስታት ይፈጠራሉ። በዶላር ምናምን እንትን የሚጫወቱባቸው መንግስታት አሉ። የኢትዮጵያ መንግስት በዚህ ደረጃ አይደለም። ባደወይ ኢህአዴግ መንግስት ብቻም ሳይሆን ከኢህአዴግም በፊት የነበሩት ኢትዮጵያ መንግስታት የሚታወቁበት አንድ ኳሊቲ ካለ እዚህ ከሉዓላዊነት ጋር በተያያዘ ነገር ሙሉ በሙሉም ኢንዲፐንደንት ናቸው ባይባልም፣ ሻል ያሉ ናቸው ከአፍሪካ ሀገሮች። በብዙ መልኩ እንሻላለን። በትግራይ የሴቶች መደፈር እና ዘረፋ ተፈጽሟል እየተፈጸመም ነው በሚል በመንግስታቸው ላይ እየተነሳ ስላለው ቅሬታና ጥያቄም ቃል አቀባዩ ማብራሪያ ሰጥተዋል። ኤርትራና የሶማሊያ ሰራዊት አባላት ከኢትዮጵያ ሰራዊት አባላት ጋር ተሰማርተዋል ስለሚባለው ጉዳይም ማብራሪያ ሰጥተዋል። ማንም የሚፈጽም የኢትዮጵያ ሰራዊትም ቢሆን ተጠያቂ ነው፣ ይህንን ኢንዲፐንደንት በሆነ ተቋም አጣራለሁ የሚል አቋም ነው ያለው ግን የኢትዮጵያ ሰራዊት ደግሞ የሚታወቅበት ባህሪው ይሄ አይደለም ነው። እስካሁን በሰላም ጥበቃ በሄደባቸው አካባቢዎች በሙሉ ጥሩ ስም፣ ጥሩ ስብና አሳይቶ ነው የመጣ የመለሰው። በሩዋንዳ ሌሎች ሲዘርፉ አይዘርፍ፣ በሶማሊያ ሌላው ሬፕ ሲያደርግ አያደርግ፣ በኮንጎም በላይቤሪያም ትልቅ ሰራዊት ነው። ባይ ዘ ዌይ ኢቭን ኮሪያ 19 ሃምሳዎች ውስጥ ትልቅ ስም ነው ያለው። የኮሪያ ሰዎች በተለይ ደቡብ ኮሪያ ህዝቦች፣ ዜጎች እስካሁን ኢትዮጵያዊን ዜጋ ሲያዩ እጄ አይቻለሁ በተለይ የቆዩት ትልቅ አክብሮት ነው ያላቸው። እንደ ከሰማይ እንደወረደ ሰው ነው ኢትዮጵያዊ የሚያዩት። ምክንያቱም ትልቅ ውለታ ነው ያሉላቸው በጀግንነትም ህዝቡን በመታደግም። ስለዚህ ይህ ሰራዊት እንዲህ አይነት ውስጥ ላይገባ ይችላል። ግን በግለሰብ ደረጃ እንዲህ ውስጥ ከገቡ የገቡ ካሉ ይጠየቃሉ ነው የመንግስት አቋም ቢሆን ይጠየቃል ነው። የኤርትራም የሶማሊያም ጦር መንግስት ኦፊሻሊ አልጋበዝኩም ብዬ በተደጋጋሚ በከፍተኛ ደረጃ እየተነገረ ነው ያለው። ይሄ የኔ ብቻ ስቴትመንት አይደለም። አንዳንድ ሰዎች ወጥቶ ኤርትራዊ ያለ ካሉ መብታቸውን ዛ ንታይትል አይተውታል ማለት ነው። በጠረፍ አካባቢ ያለውን ወደዛ፣ ግን ኦፊሽል የመንግስት አቋም ይህን ነገር የተወጣሁት በራሴ ነው የሚል ነው። ሶማሊያን በተመለከተም የሶማሊያ አመራር ጭምር በተለይ መቀዲሾ መንግስት ይህን ነገር በውጭ ሀገር የሚኖሩ የትግራይ ተወላጅ ዲያስፖራዎችና ሌሎች የውጭ ሀገር ሰዎች አሁንም በትግራይ ጦርነት አለ የሚሉና ሰብአዊ ጉዳቶች እየደረሱ መሆኑን የሚገልጹ ሰልፎች እየተደረጉ መሆኑን በተመለከተ የመንግስታቸው መልስ ምን እንደሆነ ለአምባሳደር ዲና ጥያቄ ቀርቦላቸው ነው። አምባሳደሩ ለጎፈን ድሜ ሲባል መቀጠላቸው አይቀርም ሲሉ መልስ ሰጥተዋል። የትግራይን ህዝብ መርዳት የኢትዮጵያ ህዝብና መንግስት ዋና ኃላፊነት ነው ሲሉ ሞግተዋል። ባይወይ ይሄ ሀይል አሁን ህገወጥ ሀይል መንግስት የነበረ ነው። አንድ ወዳጃችን ጠቅሷል። ራሱ በአት ስትራክቸሮች ውጭ ያለው የገነባው ኢሜጅ አለው። የገነባው ወዳጆች አሉት። እነዚህ ወዳጆች በወቅቱ የአገር ወዳጆች ነበሩ፣ ኢትዮጵያ ወዳጆች። ነገር ግን አንዳንዱ ከዚህ ኃይል ጋር ነው የወጣው ማለት ነው። ስለዚህ ያኔ የወዳጅነት መንፈሱን ለማስከበር አብሮ ይሟገታል እስከ መጨረሻው። ቅድም አሁን ምንም እንትን ጦርነቱ አልቆመም፣ አሁንም ቀጥሏል የሚል ዘገባ ምንም ሊደምቅ አይችልም አለ። በየተራራዎቹ በየንትኑ በየሽጣው በየእንትኑ ጉድጓዱ ኃይለኛ ይል እንትን ምሽጋ አለ። በአጭር ጊዜ ውስጥ ተመልሶ ፕሪቬይል ያደርጋል የሚል ቅስቀሳም አለ። የህብረተሰቡ ውስጥ የምናዳምተው ነገር ነው። ይህን ደግሞ አንድ እሱ ነው። ሁለተኛ ኦቨሮል፣ አሁንም ደጋግሜ ማለት ደስ አይልም እንጂ የአፍሪካ ዲዛስተር፣ የአፍሪካ ዲስሎኬሽን፣ የአፍሪካ ሰቆቃ፣ የአፍሪካ ጦርነት ደሞዙ የሆነ ምግቡ የሆነ መተዳደሪያ የሆነ ኃይል በምዕራብ አለም በጣም ሰፊ ነው። ይህን ኃይል ስለሚወዳው ብቻ አይደለም፣ ነገር ግን ክራይሲስ በአጭር ጊዜ ውስጥ መወገዱን አይወዱትም። ክራይሱ መቀጠል አለበት። ስለዚህ ያን ፐርፔቹኤት እንዲያደረግ ነው። ፕሮትራክቲድ ወር ነበር ሲሉት የነበረው ያ ፕሮትራክትድ ወር እንዲቀጥል አሁንም ምኞት አለ። ስለዚህ ባይኖርም እንዳለ ፖርትሬ አድርጎ መቅረብ አለበት። እንደዛ ሲሆን ነው ሲቲዘኒው ጋር ይሄ ተራው ሰው ጋር ሲቪሉ ይሄ ግብር ከፋው ጋር ኢትዮጵያ ውስጥ ተፈናቅሏል፣ ይህን ያህል ህጻናት አልቋል፣ ይህን ያህል ሬቶች ሬፕ ተደርጓል፣ ይህን ያህል ሰው ታርዷል ካልተባለ በስተቀር ሆረር ካልተነገረ መዋጮ አይኖርም። ወጪ ፋንድራይዚንግ አይኖርም። እና ጎፋንድ ምናምኑ መዓት ነው ያለው እንኳን እና እነሱ እኛም ሰው በዚህ በጎፋንድ ሚጠቀማለና እና በዚከል የተወሰነ ጊዜ ከኛ ጋር ይቆያል። የጎፋንዱ ይቀጥላል። የሆረር ስቶሪ ይቀጥላል። ፋንድሬዚንጉ ይቀጥላል። የዲዛስተር ኒውሱ ይቀጥላል። ቢኖርም ባይኖርም ማለት ነው። ኮሪደር ቢከፈትም ባይከፈትም ከኮሪደር መከፈት አለመከፈት ጋር ምንም ግንኙነት አይኖርም። እንደዛ መሆኖ ግን የመንግስት ስራ መሆን ያለበት ተባለም አልተባለም ህዝባችንን ነው የእኛን ህዝብ መታገድ በዋናነት የኢትዮጵያ መንግስት ኃላፊነት ብቻ ነው። የትግራይን ህዝብ መርዳት የትግራይ ህዝብ በኢትዮጵያ መሰረት ነው። የትግራይን ህዝብ መርዳት የኢትዮጵያ ህዝብ ኃላፊነት ነው። የኢትዮጵያ መንግስት ኃላፊነት ነው በዋነኝነት። ፈረንጅ ያገባዋል። አዎ፣ በሰብአዊነት ኮተንኮት ነገር ግን በርካታ ብዙ አጀንዳዎች አሉት። ለምን መጣቸው አይደለም እያልን ያለን ወይም ጥሩ ጥሩ ዋርደወልድ ብሎ እኮ እኛን ረሃብ ላለም ያስተዋወቁ ሰዎች ናቸው። ጥሩ ስራም ሰርተዋል። ባሴም ቶክን ደግሞ ከዚህ ፐርፔቹዌሽን ይጠቀማሉ። መሞኘት የለብና ከዚህ እንትን ተጠቃሚዎች ናቸው። ንግዱን ይፈልጉታል የሚለውን ነገር ነው ማንሳት የሚቻለው። የኢትዮ ሱዳን ድንበር ጉዳይን በተመለከተ አምባሳደር ዲና ማብራሪያ ከሰጡባቸው ጉዳዮች አንዱ የነበረ ሲሆን ኢትዮጵያ አሁንም የሰላማዊ ድርድር አማራጭን ቅድሚያ ትሰጣለች ብለዋል። በወረራ ከያዘችው መሬት ትልቀቅ የሚለው ቅድመ ሁኔታ እንደተጠበቀ ሆኖ ጦርነት ለአህጉሩ የማይጠቅም በመሆኑ የዲፕሎማሲው ግፊታችንን አሁንም እንቀጥላለን ሲሉ አብራርተዋል። ቦርደር ጉዳይ በጣም የተራዘመበት ምክንያት ድርድሩ ከተጀመረ ቆይቷል። ሁልጊዜም አንዴ አዲስ አበባ እንዴ ካርቱም እንደ ሌላም ከተማ እየሄድን ስናወራ ቆይተናል። አንዴ መቀራረብ ይኖራል ጭምር ኤክስፐርቶች ጭምር እየሄዱ ድንበሩን ምልክቶች ሲያነሱ፣ ተራራ ሲለኩ፣ መሬት ሲለኩ፣ ወን ሲለኩ ነበር። የቀረሙ ያልተቋጨበት ምክንያት አንደኛ ጋር አንዴ እነሱ ጋር የሚፈጠሩ ነገሮች ነው የተጓተተው። መሬት ላይ መጓተት አልነበረበት። በጊዜ ማለቅ ነበረበት። እንደዛም ሆነ አሁን የዛ ጉዳይ አይደለም። የዚህ አሁን የሱዳኖቹ ፕሬዥር ሁል ጊዜ የምንለው ነው። ባይደወይ ይሄ አሁን በይፋም እየታየ ያለበት ሁኔታ ነው። እነሱን ወክሎ በየአረብ ሀገሩ እየሄደ የሚሟገትላቸው ሌላው ኃይል ያ ከኋላ ሲከፋ ነበሩ እየሄደ ው እነሱ ተበድሏል እያለ አረብ ሊግ ላይ ምን ላይ የሚሟገትላቸው ጠበቃ የሚቆምላቸው ሌላ ኃይል ህዝቡ ፍላጎት አለመሆኑን ህዝቡ ጋር ራሱ አንዳንድ ስሜቶች አሉ፣ የሚንጸባረቁ ነገሮች አሉ። እነሱ ኤሊቶች የሚነግሩን ነገር አለ። ለማንኛውም ከዚህ ከወርክሾፕ ውጭ ያደረጋችሁት ነገር አለ የሚለው እኛም ለወዳጆቻችን ጉዳዩን እየነገርን ነው ያለ ነው። በግልጽ ደግሞ ለማን ነው፣ ዝም ብሎ በዊስፐሪንግ ሳይሆን ድምጻችንን ከፍ አድርገን እያና ያለ ነው። በሰላም እንፍታዊ ጉዳይ። አፍሪካ ግጭት ይበቃታል። ኢትዮጵያ ሱዳን ግጭት ይበቃዋል። ነበራቸው ግጥል አንድ ግጭት ማለት ዓመት ግጭት ነበረን። አንድ ዳቦ አይመጣም፣ ያለንን ይወስድብን እንደሆነ እንጂ። ካልተገደደ በስተቀር አንድ ህዝብ አንድ ሀገር ጦርነት መግባት የለበትም። ጦርነት የመጨረሻ ምርጫ መሆን አለበት የሚለውን አቋም ይዘን ይህንን እያሳየን ያለንበት ሁኔታ ነው። ለዚህ ምክንያት አለን። እንደኛ የጦርነትን ገፈት የቀመሰ ሀገር የለም። ጦርነት ምናልባት ቢያንስ ቅርብ ጊዜ የኤርትራ ጦርነት ኢትዮ ኤርትራ ጦርነት ሰምታችኋል፣ እዚህ ያላችሁ በሙሉ ከሞላ ጎደል ሶማሊያ ጦርነት አንዴ። ምን ይሄ አይጠቅምም፣ ነው ይሄም ምዕራፍ እንዝጋው የሚለውን ነው። ለወዳጆቻችንም እየገለጽ ነው ያለ ነው። ይህንን ቲንክ ፌትፉል ለሱዳን ወገኖቻችንም ይነግሯቸዋል ብለን ተስፋ እናደርጋለን። የሱዳን ወገኖችም ይህንን ይቀበሉታል፣ ወዳጆቻቸውም ወደዚህ ይገፏቸዋል ብለን ተስፋ እናደርጋለን። የዲፕሎማሲው ፕሬዥር መጨረሻ ላይ ኢትሜ ቢር ፍሩት የሚል ግምት ነው ያለን። አምባሳደር ዲና የኢፌዴሪ ፕሬዝደንት ሳህለ ወርቅ ዘውዴ ወደ ዴሞክራቲክ ሪፐብሊክ ኮንጎ አምርተው ከአገሪቱ መሪዎች ጋር በተለይ የሕዳሴውን ግድብ ድርድር በተመለከተ መወያየታቸውን አብራርተዋል። ኢትዮጵያ ለኮንጎ ሰላም ማስከበር መዝመቷን የገለጹት አምባሳደሩ ፕሬዝደንት ሳህለ ወርቅ ዘውዴ ከደቡብ አፍሪካ ኮንጎ መረከቧን ኢትዮጵያ በበጎ እንደምትመለከተውና ኮንጎና የኢትዮጵያን ግንኙነት የበለጠ ማሳደግ ስለሚቻልበት ሁኔታ መወያየታቸውን ገልጸዋል። በጋዜጠኞች ከተነሱ ጥያቄዎች አንዱ የነበረው የአሜሪካ አዲሱን የባይደን አስተዳደርና የኢትዮጵያን ቀጣይ ግንኙነት የተመለከተ ሲሆን አምባሳደር ዲና መንግስታቸው ከትራምፕ የተሻለ ግንኙነትን ተስፋ እንደሚያደርግ ተናግረዋል። ባይደን አስተዳደር ምን ኤክስፔክት ታደርጋላችሁ? ጥሩ ግንኙነት ከአሜሪካን መንግስት ጋር በአጠቃላይ ከአሜሪካ አድሚኒስትሬሽን በተለይ ጥሩ ግንኙነት እንፈልጋለን ነው። ስለዚህ ከዚህ ቀደም ምናልባት ወደ መጨረሻው የትራምፕ አስተዳደር አካባቢ የነበረው አይነት ህዳሴ ግድብ ላይ የነበረው ሚስ አንደርስታንዲንግ ይታረማል የሚል ግምት ነው ያለን። ምልክቶችም አሉ። አሁንም እዛ ስቴት ዲፓርትመንት አካባቢ ያለው ፊሊንግ ሪዝናብል የሆነ ራሽናል የሆነ ፌር የሆነ የችግር አፈታት ዘዴ ይከተሉ ሶስቱም ሀገሮች የሚል ከአሜሪካ ከሱዳንም ጋር ያላትን ወዳጅነት አጠናክራለች፣ አሁን ኦልሬዲ አሻሽላለች። ከግብፅም ጋር የቆየ ወዳጅነት አላቸው ነገር ግን በግብፅ ወዳጅነት ወይም በሱዳን ወዳጅነት የኢትዮጵያ ወዳጅነት ያበላሻሉ የሚል እምነት የለንም። ተጠቃሚዎች ናቸው እነሱ። ቱ ዌይ ነው። ባይ ዘ ወይ እኛ ብቻ አይደለም የምንጠቀመው። አሜሪካ ጠንካራ ሀገር ነው፣ የዘደዳበረ ሀገር ነው፣ ሀብታም አገር ነው። እኛ ዲሆች ነን፣ ወደኋላ ቀር ሀገሮች ነን። ግን ስቲል ለአሜሪካ የምንሰጠው አለ። ብላንክ ቼክ አይደለም፣ ዝም ብሎ አሜሪካ የምንቀበልበት አይደለም። የምንሰጠው ነገር አለ። ስትራቴጂካ የምንሰጠው አለ። ጂኦ ፖለቲካ ጠቀሜታ አለን። ሌሎችም ሌሎችም በሌሎች ዓለም አቀፍ መድረኮችም እንደዚሁ መደጋገፏዋለ እና ጥሩ ግንኙነት ኤክስፔክት እናደርጋለን። ይህ ሆፉሊ እንደሚመጣ ነው ተስፋ እያደረግን ያለ ነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።